ስፖርት። ጤና ይስጥልኝ። በጀርመን ዱሴልዶፍ የወጣቶች ማራቶን ውድድር ኡጋንዳዊ ሮበርት ችሞንግ ሲያሸንፍ በቱርክ ኢስታንቡል ትላንት በተደረገው የግማሽ ማራቶን ውድድር ደግሞ የ23 ዓመቷ ኬንያዊት ሩብችግናጌች እና የታንዛኒያው ኢስማል ጁማ አሸናፊ ሆነዋል። ሊጠናቀቅ አራት ጨዋታዎች በቀሩት የእንግሊዝ ፕሪምየር ሊግ ዋንጫው እንደ ተበላ ቁብ ተቆጥሮ አራቱ ታያላም ቡድኖች ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና የሰሜን ለንደኑ አርሰናል ለመጀመሪያ ጊዜ ሶስተኛና አራተኛ ሆኑ ለመጨረስ ምጥ ውስጥ ገብተዋል። በብሪታንያ የቦክስ ታሪክ ዘጠና ሺህ ተመልካችና የ140 ሀገራት ዘጋቢዎች በተከታተሉት የቦክስ ውድድር አንቶኒ ጆሹዋ ቭላዲሜር ክሊችኮን በ11ኛው ዙር በመዘረር አሸናፊ ሆኗል። በስፔን ሲካሄድ በቆየው የባርሴሎና ኦፕን የሜዳ ቴኒስ ውድድር ራፋኤል ናዳል ሲያሸንፍ፣ ስቱትጋርድ በተደረገው የሴቶች ግራንድ ፕሪክስ ውድድር ደግሞ የጀርመኗ ሎራ ሲጅመንድ አሸናፊ ሆኑ የሚሉትን በዛሬው የስፖርት ፕሮግራም በዝርዝር ይዘናል። አብራችሁን ቆዩ። ነፋሻማ እንደነበር በተነገረለት የ15ኛው ሜትሮ ጀርመን የዱሴልዶፍ የወጣቶች ማራቶን ውድድር ኡጋንዳዊው ሮበርት ቺሞንክ ቀዳሚ ሆኖ በመግባት አሸንፏል። የ19 ዓመቱ ሮበርት 2 ሰዓት ከ10 ደቂቃ ከ31 ሰከንድ በሆነ ጊዜ በመግባት የራሱን ሰዓት ጭምር በማሻሻል ነው ያሸነፈው። ለኖርዌይ የሚሮጠው ኤርትራዊው ወልዱ ገብረ ጻዲቅ ሁለተኛ ሲሆን፣ ኢትዮጵያ ያደገው ያሬድ ጎሽሞ ከፖላንድ ሶስተኛ በመሆን ሁለት ሰዓት ከ12 ደቂቃ ከ33 ሰከንድ በመግባት ውድድሩን ጨርሷል። የዚህ ውድድር አሸናፊዎች ከጥቂት ወራት በኋላ በለንደን ለሚካሄደው የዓለም ሻምፒዮን ውድድር ተሰላፊ መሆናቸውን አረጋግጠዋል። በሴቶች ተመሳሳይ ውድድር በርካታውን ዙር ስትመራ የቆየችው ታንዛናዊቷ ሳራ ማክራ በስተመጨረሻ በ52 ሰከንድ ተቀድማ ሁለተኛ ስትወጣ ውድድሩን በአንደኝነት የጨረሰችው የፖርቹጋል ዶልታ ኤልቨስ ሁለት ሰዓት ከ32 ደቂቃ በመግባት ነው። ሶስተኝነቱን የፓራጓይ አትሌት ካራማን ማርቲኒስ ሁለት ሰዓት ከ35 ደቂቃ ከ17 ሰከንድ በመግባት ወስዳለች። ትላንት በተመሳሳይ በቱርክ እስታንቡል በተካሄደው ግማሽ ማራቶን የሴቶች ውድድር የ23 ዓመቷ ኬንያዊት ሩብ ቺፕ ናጌጅ አሸንፋለች። የኦሎምፒክ የብር ሜዳሊስት ዩኒስክሪዋ ሁለተኛ ስትሆን፣ ኢትዮጵያዊቷ ወርቅነሽ ደገፋ 1 ሰዓት ከ08 ደቂቃ ከ55 ሰከንድ በመግባት ሶስተኛ ሆናለች። በወንዶች የታንዛኒያ ኦስማል ጁማ አንድ ሰዓት ከዜሮ ዘጠኝ ሰከንድ ሲጨርስ ኢትዮጵያዊ ተረፈ ደበላ አንድ ሰዓት ከሀያ ሁለት ሰከንድ በሆነ ጊዜ ሁለተኛ ሆነዋል። ኤድዋን ኪፕሶን ኪሮች ከኬንያ ሶስተኛ በመሆን ውድድሩን ጨርሰዋል። እግር ኳስ ሊጠናቀቅ አራት ጨዋታዎች ብቻ በቀሩት የእንግሊዝ ፕሪሚየር ሊግ ዋንጫው እንደ ተበላቁብ ተቆጥሮ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድና የሰሜን ለንደኑ አርሰናል በታሪክ ለመጀመሪያ ጊዜ ሶስተኛና አራተኛ ሆኖ ለመጨረስ ምጥ ውስጥ ገብተዋል። ትላንት የሊጉ መሪ ቼልሲ ከረፍት መልስ በ25 ዓመቱ ፔድሮ ግሩም የመጀመሪያ ጎል በ79ኛው ደቂቃ ጋሪኬል አስተማማኝ ሁለተኛ ጎል እንዲሁም በ86ኛው ደቂቃ የዊሊያን ሶስተኛ ማረጋገጫ ጎል አማካኝነት ኤቨርተንን 3ለ0 በመርታት ያገኘው 3 ነጥብ ፕሪምየር ሊጉን በአራት ነጥብ ብልጫ እንዲመራ አድርጎታል። ሊጉን መሪው ቼልሲ በሚቀሩት ጨዋታዎች ቢያሸንፈ ሊያም ነጥብ ይጥል እንኳን ሁለተኛ ሆኖ ይጨርሳል። በተቃራኒው ከአስር ዓመት የፕሪሚየር ሊግ ቆይታ በኋላ ሰንደርላንድ ከፕሪሚየር ሊጉ መሰናበቱ ያረጋገጠ ቡድን ሆኗል። ቡድኑ ከሊጉ ውጭ መሆኑን እውን የሆነው ቅዳሜ በቦርንማውዝ አንድ ለዜሮ ከተሸነፈ በኋላ ነው። ባለፈው ዓመት ቡድኑን የያዙት አሰልጣኝ ዴቪድ ሞይ ስራቸውን ሊለቁ እንደሚችሉ እየተነገረ ነው። ሁለቱ የሰሜን ለንደን ተቀናቃኝ ቡድኖች በዋይት ሀርት ሌን ስታዲየም የተደረገውን የስታዲየሙን የመጨረሻ ጨዋታ አስተናጋጁ ቶትናም ሆትስፐር ሁለት ለዜሮ አርሰናል በማሸነፍ ተጠናቋል። ከድልጡ ወደ ማጡ የገቡት ፈረንሳዊ አሰልጣኝ አርሰን ቪንገር ቡድናቸው በዘንድሮ ፕሪምየር ሊግ ከአንድ እስከ አራተኛ ሆኖ የመጨረስ ተስፋው ተመናምኖ የጨዋታ ሂሳብ ስሌት ውስጥ ገብቷል። አርሰናል አንድ ተስተካካይ ጨዋታ እየቀረው አምስተኛ ደረጃ ላይ ካለው ማንቸስተር ዩናይትድ በአምስት ነጥብ ርቆ ስድስተኛ ደረጃ ላይ ይገኛል። ሚድልስቦሮ ከማንቸስተር ሲቲ ጋር ሁለት ለሁለት ተለያይቶ ነጥብ ተጋርቶ መውጣቱ በፕሪምየር ሊጉ ለመሰንበት የተመናመነ ተስፋውን አሰንብቶለታል። ማንቸስተር ዩናይትድ ከስዋንሲ አንድ ለአንድ ነጥብ ተጋርቶ መውጣቱ አሰልጣኝ ጆሴ ሞሪኞ ራስ ምታት ሆኖባቸዋል። አራት ጨዋታ የቀረው የእንግሊዝ ፕሪምየር ሊግ ቸልሲ በ81 ነጥብ ሲመራ ቶትንሃም በ77 ነጥብ ሁለተኛ ነው። ሊቨርፑልና ማንቸስተር ሲቲ በኩል 66 ነጥብ ብዙ ባገባ በሚለው ሶስተኛና አራተኛ ሲሆኑ በአንድ ነጥብ የተበለጠው ማንቸስተር ዩናይትድ አምስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ ባየር ሙኒሽ ቅዳሜ ከቮልፍስበርግ ጋር ባደረገው ጨዋታ በ19ኛው ደቂቃ ዴቪድ አልባ ኳስ ከመረብ ካገናኘ በኋላ ለባየር ሙኒሽ ሶስት ነጥብና የአሸናፊነት ክብር በእጁ እንደገባ ግልጽ ነበር። ፖላንዳዊው ሎቫንዶቭስኪ የመጀመሪያው ግማሽ ከማለቁ በፊት ሁለት ጎሎችን አከለ። ከረፍት መልስ ሮበን፣ ሙለር እና ኪሚቺ ድርሻቸውን አንዳንድ ጎል አስመዝግበው ስድስት ለዜሮ ሲያሸንፉ ቮልፍስበርግ የጎል ማከማቻ ከመሆኑ የታደገው የዘጠና ደቂቃው ማለቅ ብቻ ነበር። አሰልጣኝ ካርሎ አንቸሎቲ ከአምስት ትልልቅ የአውሮፓ ሊጎች አራቱን በማሸነፍ የመጀመሪያው አሰልጣኝ ሆነዋል። ኤሲ ሚላን፣ ቼልሲ፣ ፓሪስ ሴን ጀርመን እና አሁን ደግሞ ባየር ሙኒሽ። በሌሎች የቡንደስሊጋ ጨዋታዎች ማይንዝ በግላድባህ ሁለት ለአንድ ሲረታ ዶርትመንድ ፍራይበርግን ሶስት ለዜሮ ቬደር ብሬመን ሃርታን 2 ለ0 አጉስበርግ ሃምቡርግን 4 ለ0 ሆፍንሃም ፍራንክፈርትን 1 ለዜሮ አሸንፈዋል። በ31ኛው ሳምንት የጀርመን ቡንዲስ ሊጋ ጨዋታ በአይር ሙኒሽ በ10 ነጥብ ልዩነት በ73 ነጥብ ቡንዲስ ሊጋውን ሲመራ ሊፕዚንግ በ63 ነጥብ ይከተላል። ሆፍኒሃም በ58 ነጥብ ሶስተኛ ነው። ዶርትመንድ በ57 ነጥብ አራተኛ ደረጃ ላይ ይገኛል። በብሪታንያ የቦክስ ታሪክ ዘጠና ሺህ ተመልካችና የአንድ መቶ አርባ ሀገራት ዘጋቢዎች በተከታተሉት የቦክስ ውድድር አንቶኒ ጆሹዋ ቭላዲሚር ክሊችኮህን በአስራ አንደኛው ዙር በመዘረር አሸናፊ ሆኗል። ልባን ጠልጣ በነበረው የቡጢ ፍልሚያ በስፖርቱ የተከበረው ክሊችኮቭ በፍልሚያ ቀለበት ውስጥ ክንደብርቱና ጥበበኝነቱን ሲያሳይ ቆይቶ የነበረ ቢሆንም በ11ኛው ዙር በዝረራ ተረጥቷል። አንቶኒ ጆሹዋ እስከ አሁን 19 ጊዜ ተጫውቶ ሁሉንም በዝረራ ያሸነፈ ሲሆን ለመጀመሪያ ጊዜ በ9 ሺህ ተመልካች ፊት በቡጢ ወሌል ላይ የተዘረረው ግን በቭላድሚር ክሊችኮቭ ነው። ባልበት ገርባይነት የወረደበትን የቡጢ ናዳ ተቋቁሞ ለማሸነፍ በቃ እንጂ but I እንደ ደከምኩኝ ቢሰማኝም መልሼ እንደማጠቃው ግን አውቃለሁ። ሀይለኛና ጠንካራ ቡጢ ማሳረፍ ብዙ ጉልበት የሚጠይቅና አስቸጋሪ ነው። ውድድሩን የማሸነፊያ ብልሃቴ ትንፋሽ መሰብሰብና መልሶ ማጥቃት ነበር። ለክሊችጎቭ ከፍተኛ ክብርና አድናቆታለኝ ከእርሱ ብዙ ነገር ተምሬያለሁ ሲል ከውድድሩ በኋላ ለጋዜጠኞች ተናግሯል። ጆሹዋ የሜዳ ቴኒስ Rafael Nadal is in complete control. It's out. Nadal's got number 10 in Barcelona. That's what he came for. በስፔን ሲካሄድ የቆየው የባርሴሎና ኦፕን የሜዳ ቴኒስ ውድድር ራፌል ናዳል ዶሚኒክ ቲምን በማሸነፍ ለአስረኛ ጊዜ ውድድሩ አሸናፊ ሆኗል። በኦፕን የሜዳ ቴኒስ ውድድር ስፖርት ታሪክ ተመሳሳይ ውድድርን ለአስረኛ ጊዜ ሲያሸንፍ የመጀመሪያ ስፖርተኛ የሆነው ናዳል በትላንት ውድድር አንድም ዙር ነጥብ ሳይጥል በመጫወት ነው ተጋጣሚውን ያረታው። ስቱትጋርት ጀርመን በተካሄደው የሴቶች ግራንድ ፕሪክስ የሜዳዋት ቴኒስ ውድድር ደግሞ የጀርመኗ ሎራ ሲጅመንድ ተጋጣሚዋን ሚድ ቫልክን ሁለት ለአንድ አሸንፋለች። ሚልቫክ በግማሽ ፍጻሜ ውድድር በአበረታች ንጥረ ነገር ምክንያት ከውድድር ታግዳ የከረመችውን ራሽያዋን ማሪያ ሻራፖቫን ከውድድር ውጪ ማድረጓ ይታወሳል። ዛሬ በእንግሊዝ ፕሪምየር ሊግ ዋትፈርድ ከሊቨርፑል ሲጫወት ጀርመን ሙኒክ ኦፕን ፖርቹጋል ኦፕን እና እስታንቡል የሞሮኮ የሜዳ ቴኒስ ውድድር ከዛሬ ጀምሮ እስከ እሁድ የሚካሄድ ውድድር ይሆናል። በአትሌቲክስ ኳታር የዳይመንድ ሊግ ውድድር አርብ እንደሚካሄድ እየጠቆምኩ የሳምንቱን የስፖርት ዝግጅት በዚሁ አበቃው። አብሬያቸው የቆየሁት ሀና ደምሴ ነበርኩ።